በእረፍት ላይ የሚገኘው የሕዝብ ተወካዮች ምክር ቤት በነገ ዕለት ለአስቸኳይ ስብሰባ ተጠርቷል። ምክር ቤቱ የሚሰበሰበው በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅ ለማጽደቅ እንደሆነ ምንጮች እየተናገሩ ነው። ጉዳዩን የሚከታተሉ ምሁራን ለአሜሪካ ድምፅ እንደተናገሩት የኢህአዴግ ምክር ቤት አባላት ፓርቲያቸውን በየትኛው መድረክ እንዲደግፉ የሚያስገድድ መታነጽ ወይም ዲሲፕሊን እንዳላቸው ይናገራሉ። ጽዮን ግርማ የአስቸኳይ ጊዜ አዋጁን መጽደቅ በተመለከተ ተከታዩን አጠናቅራለች። ለህዝብ ተወካዮች ምክር ቤት አባላትና ለመገናኛ ብዙኃን ባለሙያዎች በተደረገው ጥሪ መሰረት ነገ የህዝብ ተወካዮች ምክር ቤት ለአስቸኳይ ስብሰባ ተጠርቷል። ይህ ጥሪም በአባላቱ በ15 ቀን ውስጥ እንዲጸድቅ ይደረጋል በሚል ከሁለት ሳምንታት በፊት የካቲት 9 2010 ዓ ም በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅን ለማጽደቅ እንደሆነም ምንጮቻችን እየገለጹ ነው። በሌላ በኩል የምክር ቤቱ አባላት አዋጁን ላያጸድቁት ይችላሉ የሚሉ መረጃዎችም እየወጡ ነው። ጉዳዩን በቅርብ የሚከታተሉ የፖለቲካ ሰዎች በሕዝብ ተወካዮች ምክር ቤት አባላት እንዲህ ያለ ፍላጎት ሊኖር ቢችል እንኳን ፓርቲው አባላቱ በፓርቲው ፍላጎት ላይ እንዲገዙ በዲሲፕሊን አስሯቸዋል ይላሉ። በትላንትናው ምሽት ይህንኑ በተመለከተ ያነጋገርኳቸው በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት አቶ ሙልጌታ አረጋዊ የፓርላማው አባላት አስቸኳይ ጊዜ አዋጁንም ሆነ የሚመረጠውን ጠቅላይ ሚኒስትር ያለ ማጽደቅ መብት በህግ እንደተሰጣቸው ገልጸው ነበር። ባለፈው አመት በምክር ቤቱ የመንግስት ተጠሪ የሆኑት አቶ አስመላሽ ወልደ ስላሴ የፓርላማ አባላት በኢህአዴግ አመራር የተወሰኑ የፖሊሲ ጉዳዮችን መቃወም እንደማይችሉና ይህንን የሚቃወም ካለ ከፓርቲው መርህ ውጪ እንደተንቀሳቀሰ እንደሚቆጠር ለመገናኛ ብዙኃን ባለሙያዎች መናገራቸውን ጠቅሼ ጠይቄያቸው ነበር። የኢህአዴግ የፓርቲ አባላት ለፓርቲያቸው እንዲገጹ የሚያስገድድ ዲስፕሊን አላቸው። ለምሳሌ የኢህአዴግ እጩዎችን ሲያቀርብ የሚወዳደረው ሰው እንደ ኢህአዴግ አባል ሆኖ ኢህአዴግን ምልክት አድርጎ ነው የሚወዳደረው። ሰው ሰው ለኢህአዴግ ነው ድምፅ የሚሰጠው። የኢህአዴግ አባል ድርጅቶች አባላት የሆኑ ግለሰቦች በየድርጅታቸው የመገዛት ድርጅታዊ ዲስፕሊን ያስገድዳቸዋል ከፓርቲያቸው ፖሊሲና ከፓርቲያቸው ፍላጎት ውጪ አሰንግተው የኔ ድላቸው በጣም የኢህአዴግ መሰረታዊ ፖሊሲ በተገለጸበት የዲሞክራሲ ስርዓት ግንባታ ሰነድ ላይም ይህ እንደተገለጸም የቀድሞ የመንግስት ኮሚኒኬሽን ሚኒስትር ሚኒስትር ዴታ አቶ ኤርሚያስ ለገሰ በማህበራዊ ገጻቸው ላይ አስፍረውታል። በሰነዱ ገጽ ስልሳ ስድስት ላይ ተጠቅሷል ያሉት በፓርላማዊ ስርዓት የፖለቲካ ስልጣን የሚይዘው በምክር ቤት አብላጫ ድምጽ ያለው ፓርቲ ነው። በምክር ቤቱ ያሉ የገዢው ፓርቲ አባላት የፓርቲያቸውን ፖሊሲና መስመር የምክር ቤት መድረኮችን ጨምሮ በየትኛው መድረክ የመደገፍ መብትና ግዴታ አለባቸው። የፓርቲውን ፖሊሲ የማይደግፉ ፓርቲውን ወክለው መቀመጥ አይችሉም። ስለሆነም በምክር ቤቶች በፖሊሲ ጉዳዮች ላይ ክርክር የሚካሄደው በአንድ ፓርቲ አባላት መካከል ሳይሆን በተለያዩ ፓርቲዎች መካከል ነው ይላል ሰነዱ አያይዞም በምክር ቤት ፓርቲያቸውን ወክለው የሚሳተፉ ሰዎች የፓርቲያቸውን ፖሊሲ የመደገፍ ግዴታ ቢኖርባቸውም የፓርቲውን መሰረታዊ ፖሊሲ መደገፍ ከሕሊናቸው ጋር የሚጋጭ ሲሆን ፓርቲውን የመልቀቅ አማራጭ ብቻ ይኖራቸዋል ይላል ሰነዱ። በአምቦ ዩኒቨርሲቲ ወሊሶ ግቢ መምህር የሆኑት አቶ ስዩም ተሾመ የአጸዳደቁ ሂደት መርህን የተከተለ መሆን አለመሆኑ አሁን ሀገሪቱ ለገባችበት ቀውስ መፍትሄ እንደማይሆን ይናገራሉ። ዋና ጥያቄ ሆኖ መነሳት ያለበት የአስቸኳይ ጊዜ አዋጁ ራሱ ህጉን የተከተለ ነው ወይ የሚለው ነው ይላሉ። አስቸኳይ ጊዜ አዋጁ በመሰረቱ በህገ መንግስቱ አንቀጽ ዘጠና ሶስት መሰረት ለአስቸኳይ ጊዜ አዋጅ ለማወጅ የተቀመጡ ሁኔታዎች አሉ። እነዛን ሁኔታዎች በፍጹም አያሟላ። ስለዚህ በህገ መንግስቱ መሰረት አስቸኳይ ጊዜ አዋጅ የሚታወጀው ህገ መንግስታዊ ስርአቱን አደጋ ላይ የሚጥል ሁኔታ ሲከሰት ነው ይላል። በእርግጥ ይሄ አስቸኳይ ጊዜ አዋጅ ህገ መንግስቱን ድንጋቄ ራሱ በመጣት የህገ መንግስታዊ ስርአቱን አደጋ ላይ የሚጥልና ሌላ አስቸኳይ ጊዜ አዋጅ ሊሆን የሚያስችል አይነት ተብሎ የሚባል ህገ መንግስቱን ራሱ የሚልጥ አካሄድ ስለሆነ በማንኛውም አግባብ ተግባራዊ መደረግ የለበትም፣ ተቀባይነት ሊኖሩ አይገባም ብለው ያስባሉ። አቶ ስዩም ተሾም አያይዘው በአሁኑ ሰዓት በአዴንና ኦህዲድ የአስቸኳይ ጊዜ አዋጅ መታወጁ አግባብ ነው ወይ የሚል ጥያቄ አንስተው ማህበረሰቡን እያወያዩ መሆኑን ጠቁመው በዚህ ሁኔታ እንዴት ሊጸድቅ ይችላል ብለው ይጠይቃሉ። ሙሉ ለሙሉ የኢህአዴግ አባላት የተመረጡበት የኢህአዴግ ምክር ቤት ከዚህ ቀደም እንዲህ ያለ ትኩረት ሳቢ ጉዳይ አጋጥሞት አያውቅም የሚሉም አሉ። እነዚህን እነዚህንና ሌሎች የሚያነሷቸውን ጥያቄዎች ይዘን የፌዴራልና የክልል ባለስልጣናት የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርጌ ነበር። አብዛኞቹ ስልኮቻቸውን አያነሱም። ከመስሪያ ቤቶቻቸው ያገኘሁት መረጃ ደግሞ ስብሰባ ላይ ናቸው የሚል ነው። የሁሉንም ምላሽና አስተያየት እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።